so የአማራ ብልጽግና ፓርቲ በቅርቡ በኦሮሚያ ቤንሻንጉልና አማራ ክልል ውስጥ በአማራ ተወላጆች ላይ የደረሰው ግድያና ማፈናቀል የአገር አንድነትን ለማናጋት በሚፈልጉ ኃይሎች እየተቀነባበረ ነው አለ። ፓርቲው ባወጣው መግለጫ በአማራ ተወላጆች ላይ የሚደርሰውን ግድያና መፈናቀል በመቃወምም በክልሉ የተለያዩ ከተሞች ለተደረጉት ህዝባዊ ሰልፎች ያለውን አክብሮት ገልጾ ሰልፉን ለፖለቲካ አላማ ማስፈጸሚያና ከታሰበለት ህዝባዊ አላማ ውጭ ለማ ለማድረግ መሞከሩን አስታውቋል። መስፍን አራጌ ዝርዝሩን ያስደምጠናል። ያጋጠመንን ፈተና የምንሻገረው እውነተኛ ህዝባዊነታችንን ጠብቀን በመዝለቅ ነው በሚል ርዕስ የአማራ ብልጽግና ፓርቲ በወቅታዊ ጉዳዮች ላይ ትናንት በሰጠው መግለጫ ከለውጡ በኋላ የተገኙ ስኬቶችንና ተስፋዎች፣ ተግዳሮቶችንና ተጽዕኖዎች ዳስሷል። በፓርቲው ያሉ ውስጣዊ ችግሮች መታረም እንዳለባቸው የጠቆመው መግለጫው አገራዊ ቀውሱ እንዲባባስ ግን የውጭ ኃይሎች እጅ አለበት ብሏል። ተነግ ኦነግ ሸኔ እንዲሁም የጉምዝና የቅማንት ታጣቂ ቡድኖችን የህዝብና የአገር ጠላቶች ሲል ነበር የፈረጃቸው መግለጫው። ጸረ ሰላም ባላቸው ኃይሎች በኦሮሚያ ክልል ወለጋ፣ በቤንሻንጉል ጉሙዝ ክልል መተከል፣ በአማራ ክልል ኦሮሞ ብሔረሰብ አስተዳደርና ሰሜን ሸዋ ዞኖች፣ በማዕከላዊ ጎንደር ዞን ጭልጋ አካባቢ በተሰነዘሩ ዘርን መሰረት ያደረጉ ጥቃቶች ንጹሐን መሞታቸውን፣ ንብረት መውደሙን ዘርዝሯል። ድርጊቱንም ልብ የሚሰብርና አረመኒያዊ ብሎታል። በቅርቡም በምዕራብ ወለጋ፣ በመተከል በአጣዬና አካባቢዎቹ በተፈጠረው ማንነትን መሰረት ያደረጉ ጥቃቶች የደረሰው ሰብዓዊ እና ቁሳዊ ጉዳት በክልሉ የተለያዩ ከተሞች ለተደረጉት ህዝባዊ ሰልፎች ምክንያት መሆናቸውን ጠቁሟል። ጥፋቶች እንዳይደገሙ ማውገዝ እና መንግስት ማስተካከያ እንዲያደርግ በሰለጠነና ዲሞክራሲያዊ ዴሞክራሲያዊ በሆነ መንገድ ጥያቄዎችን ማቅረብ ብልጽግና ተገቢ ናቸው ብሎ እንደሚያምን ተመልክቷል። ሰልፎቹ በሰላም ቢጠናቀቁም በአንዳንድ ከተሞች ግን ከተጠሩበት ህዝባዊ አላማ ያፈነገጡ ነበር ሲል ይወቅሳል። ብልጽግናን በማውገዝ ላይ የተመሰረቱ የአማራን ክልሉ የሁከትና የብጥብጥ ማዕከል በማድረግ ለማድረግ ሕዝቡን ለአደጋ የሚዳርጉ ከፌዴራል እስከ ክልል የሚገኙ አመራሮችን የሚያወግዙ የሚያጥላሉና ስም የሚያጠፉ ተግባሮች በሰልፎቹ ላይ እንደተስተዋሉ መግለጫው ላይ ሰፍሯል። በሰልፉ ላይ ከታደሙት ጥቂቶች ሲል መግለጫው የጠቀሳቸው ግለሰቦች ከአብን በስተቀር የብልጽግና ፓርቲንና የሌሎች ተፎካካሪ ፓርቲዎችን የምርጫ ምልክትና የጽሑፍ ሰሌዳዎች ወይም ባነሮች ከተሰቀሉበት እንዲወርዱ እንዲቃጠሉና እንዲቀደዱ ማድረጋቸውን አብራርቷል። በምርጫ አስፈጻሚዎች ላይ ወከባ ተደርጎባቸዋል ያለው መግለጫው ምር። የምርጫ ቦርድ እና ሌሎች የሕግ አስከባሪ አካላት ጉዳዩን አጣርተው ሕጋዊ እርምጃ እንዲወስዱ ጠይቋል። የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበርና የምርጫ ጉዳዮች ኃላፊ የሱፍ ኢብራሂም በትናንቱ የአማራ ብልጽግና ፓርቲ መግለጫ ላይ አብን የተጠቀሰበት መንገድ አግባብ እንዳልሆነ አመልክተው አብን ሰላማዊና ና ዴሞክራሲያዊ የፖለቲካ አማራጮችን ምርጫው ያደረገ ድርጅት ነው ብለዋል። ሕዝቡ እየደረሰበት ያለው ግድያና መፈናቀል ለማውገዝ ለሰልፉ ሲወጣ ፍጹም ሰላማዊ በሆነ መንገድ ጥያቄውን እንዲያቀርብ ተቃውሞውንም እንዲያስ ሲያሰማ አብን አስፈላጊውን ድጋፍ አድርጓል ባይ ናቸው። የማንኛውንም አይነት ሀሳብ የሚያንጸባርቁ ነገሮችን የሚደፈጥጡ ሀሳቦችን፣ ንብረትና ተቋማትን ከማጥቃት ወይም ደግሞ ሰርጎ ገቦችን ለዚህ ተጋላጭ የሚያደርጉ እንቅስቃሴዎችን እንዳያደርጉ ለሰውና ለንብረት በጠቃላይ ጥበቃ ባደረገ መልኩ እንዲካሄድ አሳስበናል። ይሄ በግልጽ በገንፋችን የወጣ ሊወጣ ነው። ስለዚህ በአብዛኛው ሰልፉ የተካሄደው በሰላማዊ መንገድ ነው። አየህ ይሄ እኮ ነው አንዱ የፖለቲካ ችግር። ይሄ መንግስት አሁን የብልጽግና ፓርቲ የሚባለው ገና መግለጫውን ስታየው የለውጥ ሂደቱን በማንቆለጳጳስ ሀገራችን በለውጥ ሂደት ነው ያለችው ብሎ ነው የሚጀምረው። ኖ ሀገራችን አሁን በብልሽት ሂደት ውስጥ ነው ያለችው። የደረሰው ነገር ላይ ትኩረት ከማድረግ ይልቅ አሁን በዚህ መግለጫ የምታየው በዚህ መልኩ የተጠቀሙ ማህበረሰብ ምን አለ፣ ምን ተናገረ፣ ምን ባነሪ ሲወጣ ምን ያደረገ ምናምን ፍሪንጅ የሆኑ ዳርቻ የሆኑ ጉዳዮች የሚከታተሉትና ሳንስሩ ሊያደርጉት የሚፈልጉ ትክክል አይደለም። ሰልፉ ሌሎች ብሄሮች ጋር ያለውን አንድነት ለማፍረስ እየታሰበ አለመሆኑንም ጠቅሰዋል። ይሄ የኦሮሞ ህዝብን የሚመለከት ጉዳይ አይደለም። የኦሮሞ ህዝብ ጠላቶች ናቸው። እንደውም ሌላ ህዝብ ጋር እያጋጩት ያልሆነ ስዕል እየሰጡት ያሉት ጽንፈኞች ናቸው። ትርክት ነው፣ እምነታቸው ነው። ይሄ የኦሮሞ ህዝብ የሚጋረው አይደለም። ሀገር ወዳድ ነው። እንደ አማራ ህዝብን ጭቁ ሀገር ወዳድ ነው። እሱም ገፈት ቀማሽ ነው። በአብዛኛው ቦታ በኦሮሞ ስም ተደራጅተው ጽንፈኞች የሚያደርጉት ነው ቡድን በስተቀር የብልጽግና ፓርቲንና የሌሎች ተፎካካሪ ፓርቲዎችን የምርጫ ምልክትና የጽሑፍ ሰሌዳዎች ወይም ባነሮች ከተሰቀሉበት እንዲወርዱ፣ እንዲቃጠሉና እንዲቀደዱ ተደርጓል የሚለውንም ክስ አብን አልተቀበለውም። ሌላ የፖለቲካ ፓርቲ አብረው እንደወጡ ነው የማውቀው። ይሄ የዜማም የእናት ፓርቲም የሁሉም የህዝቡ አጋር ሆነው የባልደራስም በየአካባቢው አዲስ አበባም ቢሆን በክልልም ቢሆን በሴል ቢሆን የኢዜማ ጭምር ለህዝቡ አብረው ብሶታቸውን አሰምተዋል አመራሮቹ ይሄ በማህበራዊ ድረ ገጽ የታየ ነው። ማንድም ደግሞ ይሄንኑ ሪፖርት ያደረገ የለም። አፈቀላጤ ሊሆናቸው አይችልም። ስለ ራሱ ነው መናገር ያለበት። ምክንያቱም ማንም ፓርቲ በዚህ ሰላማዊ ሰልፍ እንደዚህ ኮንኩኝ ብሎ የተናገረ የለም። የሆነም ነገር ስለሌለ ማለት ነው። ንብረትም አልወደመም። የአማራ ብልጽግና ፓርቲ ባነሳቸው ቅሬታዎች ዙሪያ ያቀረበው ህጋዊ ክስ ስለመኖሩ ከብሔራዊ ምርጫ ቦርድ መረጃ ለማግኘት ያደረግኩት ጥረት ለጊዜው አልተሳካልኝም። ፀረ ሰላም ተብለው መግለጫው ላይ በስም ከተጠቀሱት ውስጥ አንዱ የሆነውና ራሱን የኦሮሞ ነጻነት ሸማቂዎች ብሎ የሚጠ የሚጠራው ታጣቂ በተለያዩ ጊዜያት በግድያውና በማፈናቀሉ ላይ እንደሌለበት ሲገልጽ መቆየቱ ይታወሳል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ